ከተለያዩ የዓለም ማዕዘናት ስለ ካስትሮ ፖለቲካዊ ስብዕና ተቃራኒና ልዩ ልዩ የሚሰኙ አስተያየቶችም እየተሰሙ ነው። ምናልባትም በሚሊዮን የሚቆጠሩና የኮማንዳንቴን ይለዋል ዜና እረፍት ሰምተው እንዳዘኑ ሁሉ በአንዳንድ ስፍራዎች ደስታቸውን የገለጹም እንዳሉ የዓለም መገናኛ ብዙሃን እየዘገቡ ነው። ከሀዘኑም ከደስታውም በመለስ ግን ካስትሮ በፖለቲካ መሪነታቸው በዓለም አቀፍ ግንኙነቶች ውስጥ ያሳደሩት ተጽዕኖ ምን ይመስላል? በኢትዮጵያ ፖለቲካ ውስጥ የተጫወቱት ሚናስ ምን ነበር? መለስካቸው አመሃ በእነኚህና ሌሎች ተዛማች ጥያቄዎች ዙሪያ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና አለም አቀፍ ግንኙነቶች ክፍለ ትምህርት መምህር ከሆኑት ከዶክተር ካሳሆን ብርሃኑ ጋር ተወያይተዋል። ነው ለዶክተር ካሳሁን ብርሃኑ ፊደል ካስትሮ ከሁሉ አስቀድሞ እንደ አንድ ታጋይ በቋሚነት ለሶሻሊዝም፣ ለጸረ ኢምፔሪያሊዝምና ለሰርቶ አደሩ ሕዝብ መብትና ነጻነት ያልተቋረጠ ትግል ያደረጉ ሰው ናቸው። ይህም ትግላቸውን የጀመሩት ደግሞ ገና ከተማሪነት ዕድሜያቸው አንስቶ በሀገራቸው በኩባ ብቻ ሳይሆን በሌሎች የደቡብ አሜሪካ ሀገሮችም ጭምር እንደነበረ ያስታውሳሉ። ፊደል ካስትሮ ወደ ስልጣን በየት በኩል መጡ? በሽምቅ ውጊያ የነበረውን አምባገነናዊ መንግስት አስወግደው ወደ ስልጣን የመጡ ናቸው። ወደ ስልጣን ከመጡ በኋላ ብዙ ፈተናዎች ገጥመዋቸዋል። ወደ ስልጣን ከመጡ ማግስት ከኩባ አብዮት በጣም የተወሰኑ ጥቂት አመታት በኋላ በአሜሪካኖች የተቀነባበረ ወረራ በኩባ ላይ ተደርጎ ያንን አሁን ካሉት ወንድማቸው ከነቼ ጉቬራ ጋር ህዝቡን በማስተባበር የመከቱና ያመከኑ ሰው ናቸው። በህይወት ዘመናቸው ከመቶ በላይ በርካታ መቶ የሚቆጠሩ የግድያ ሙከራዎች ተደርገውባቸዋል። ይህን ሁሉ የተቋቋሙ ፊደል ካስትሮ በሀገራቸው በኩባ ስልጣን ከያዙ በኋላ በዓለም አቀፍ ደረጃ ባለው ፖለቲካ ያሳደሩትን ተጽዕኖ ዶክተር ካሳሁን ብርሃኑ የገለጹት በሚከተለው መንገድ ነው። በዓለም አቀፍ ደረጃ በላቲን አሜሪካ በነ ሆሴ ማርቲ በነ ሲሞን ቦሊቨር ራያነት ሊንቀሳቀሱ የሞከሩ ሰው ናቸው። በተለያዩ የላቲን አሜሪካ ሀገሮች የነበሩ ተራማጅ እንቅስቃሴዎችን የመንግስት ስልጣን ከያዙ በኋላ ባላቸው አቅም በመደገፍ ተንቀሳቅሰዋል እና እንደ ተምሳሌት የሚቆጠሩ ሰው ናቸው። በእስያ፣ በቬትናም፣ በላውስ፣ በካምቦዲያ የነበሩ ፀረ ኢምፔሪያሊስት ንቅናቄዎችን የረዱ፣ በዲፕሎማሲም ባላቸው አቅም የረዱ የተንቀሳቀሱ ሰው ናቸው። መካከለኛው ምስራቅ በተለይ በጽዮናዊት እስራኤል በፍልስጤም ሕዝቦች ላይ የሚደርሰውን ችግር ለመቋቋም በሚደረገው ጥረት ተሳትፎ ያደረጉ ሰው ናቸው። ካስትሮ በተለይ በአፍሪካ ፈጽመዋል ያሉት ጸረ አፓርታይድና ጸረ ኢምፔሪያልስት ትግል ሊዘነጋ አይችልም ይላሉ። በደቡባዊው አፍሪካ፣ በአንጎላ፣ በሞዛምቢክ፣ በናሚቢያ፣ በአፓርታይድ ደቡብ አፍሪካ እና በሌሎችም ምዕራባውያን ኢምፔሪያልስት ሀገሮች የታገዙ ተራማጅ ንቅናቄዎችን የማፈን የህዝቦችን መብት የማፈን እንቅስቃሴዎችን በማምከን ረገድ ከፍተኛ ድርሻ ኪዩባና ፊደል ካስትሮ ተጫውተዋል። ይሄ በአፍሪካ ታሪክ ውስጥ የሚረሳ ነገር አይደለም። በኋላም እንደሚታወቀው በአንጎላ፣ በሞዛምቢክ፣ በናሚቢያ፣ በሌሎችም አንዳንድ የደቡብ አፍሪካ ሀገሮች ኪዩባና ፊደል ካስትሮ ያደረጉት አስተዋጽኦ ምን ጊዜም ሲታወስ ሊኖር የሚገባው ጉዳይ ይመስለኛል። ኩባና ካስትሮ ለኢትዮጵያ ውለዋል ለሚሉት ውለታ ግን ኢትዮጵያና ኢትዮጵያውያን ምንጊዜም ባለ እዳ ናቸው የሚል እምነት ዶክተር ካሳሁን አላቸው። በ1977/78 ሶማሊያ ጥገኛ መንግስት በሀገራችን ላይ መጠነ ሰፊ ወረራ፣ በሌሎችም ተባባሪዎች፣ በሀገር ውስጥ ጸረ አብዮተኞች፣ በአካባቢው አድህሮት የታገዘው ወረራ ለመቀልበስ ኢትዮጵያ ውስጥ በነበረው አብዮቱ ባስከተለው አንዳንድ ምስቅልቅል የተነሳ ያንን ተጠቅሞ የዚህ አድባሪ መንግስት መጠነ ሰፊ ወረራ በሀገራችን ላይ አካሂዶ ነበር። ይህንን ኢትዮጵያ ለመቋቋም ባደረገችው ጥረት ምን ጊዜ የሚደረሳ የማይችል አስተዋጽኦ አድርገዋል። ወታደሮቻቸውን፣ አማካሪዎቻቸውን ከኢትዮጵያ ጎን በማሰለፍ ወረራው እንዲቀለበስ ለማድረግ ችለዋል። ስለዚህ ሀገራችን መንግስት ቢሄድም ቢመጣም ምን ጊዜም ለኪዩባ ህዝብና ለሳቸውም ይሄዳለባት። ይሄ ምንም ቢሆን ሊረሳ የሚችል ነገር አይደለም። በዶክተር ካሳሁን ብርሃኑ አመለካከት ኮማንዳንት ፊደል አልሃንድሮ ካስትሮ ሩዝ የጽናትና የሀቀኝነት አርያ ናቸው። ፊደል ካስትሮ እንደሚታወቁበት ጠባያቸው ቆዳቸውን ሳይለውጡ አቋማቸውን ሳይቀይሩ ለሶሻሊዝም እስከ መጨረሻው በጽናት የቆሙ ናቸው እና ከፍተኛ ተምሳሌት ናቸው። የዓለም አቀፍ አህጉራዊ ሁኔታዎች ቢለዋወጡም፣ ይህንን መሰረታዊ ነገር እንደ ሌሎቹ ሳይጥሉ ሳይተዉ በጽናት የቆሙ ናቸው። በሀገራቸውም ውስጥ ቢሆን በመንግስታቸው ውስጥ ያሉትን አንዳንድ አፍራሽ አዝማሚያዎች በጽናት የታገሉ ሰው ናቸው እንደ ሙስና፣ እንደ አስተዳደር ብልሽት። ለዚህም ነው ተቃዋሚዎች ቢኖራቸውም በሀገራቸውም ውስጥ ሆነ ከሀገራቸው ውጭ ኪዩባውያን ተቃዋሚዎች ቢኖራቸውም የበርካታውን ህዝብ ድጋፍና ፍቅር ይዘው እስከ መጨረሻ የዘለቁ ምናልባት የዓለማችን ብቸኛው መሪ ናቸው ተብሎ ሊጠቀስ ይቻላል። ፊደል ካስትሮ የቆሙለት ሶሻሊዝምና የሰርቶ አደሩ ህዝብ መብትና ነጻነት በዛሬው ዓለም ብዙ የሚነሳ ወይንም የሚወሳ አይደለም። እንዲያውም የተሸነፈ ርዕዮተ ዓለም እንደሆነ በሚገልጽ መንገድ ከዓመታት በፊት አሜሪካዊ ፈላስፋ ፍራንሲስ ፉኮያማ ዘ ኤንድ ኦፍ ሂስትሪ በሚለው መጽሐፋቸው የሶሻሊዝምን ፍጻሜ አብስረው ነበር። ፊደል ካስትሮ ለዘለቄታው የሚያሳድሩት ተጽዕኖ ምን እንደሚሆን ግን ጊዜ ያሳይ ይሆናል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ